ጥያቄ 18 የመስጂድ ስነ ምግባርን ወይም አደብ ጥቀስ። መልስ፣ አንደኛ ወደ መስጂድ ስገባ ቀኝ እግሬን አስቀድሜ እገባለሁ። እንዲህም እላለሁ ብስሚ ላህ አላሁመ ኢፍታሕ ሊ አብዋበ ራሕመቲክ። ትርጉሙም በአላህ ስም አላ ሆይ የእዝነት ደጆችህን ክፈትልኝ። ሁለተኛ ሁለት ረክዓ ሳልሰግድ አልቀመጥም። ሶስተኛ በሰጋጆች መካከል አላልፍም። የጠፋ ነገርንም መስጅድ ውስጥ አላውጅም፣ ወይም መስጅድ ውስጥ አልሸጥም፣ አልገበይም። አራተኛ ከመስጅድ ስወጣ ግራግሬን አስቀድሜ እንዲህ እያልኩኝ ይወጣለሁ፣ ቢስሚላሂ አላሁመ ኢኒ አስአሉከ ሚን ፈድሊክ። ትርጉሙም በአላህ ስም አላ ሆይ ከችሮታህ እንድትለግሰኝ እማጸናሃለው ማለት ነው።